በሐዋሳ ከተማና ሲዳማ ዞን ሐምሌ 11 በተፈጸመ ወንጀል ተጠርጥረው የታሰሩ በተለምዶ የእጀቶ መሪዎች በሚል የሚጠሩ ግለሰቦች እያንዳንዳቸው በ50 ሺ ብር ዋስ እንዲለቀቁ ፍርድ ቤት ውሳኔ አስተላልፈዋል። ፖሊስ ለተጨማሪ ምርመራ ለ14 ቀናት እንዲራዘም ያቀረበውን ጥያቄ ጉዳዩን የሚያየው የአዋሳ ከተማ ከፍተኛ ፍርድ ቤት አንደኛ ወንጀል ችሎት አልተቀበለውም። ይሁንና ፖሊስ ይግባኝ ማለት እንደሚችል ግን ገልጦ ችሎቱ ለነሐሴ 14 2011 ዓ ም ቀጠሮ ሰጥቷል። የሲዳማ ዞን ምክር ቤት በጠራው አስቸኳይ ጉባኤ በዞኑ ተከስቶ ከነበረው የጸጥታ ችግር ጋር በተያያዘ ከስልጣን በታገዱት የዞኑ አስተዳዳሪ ቃሬ ጫውቻ ምትክ የተሾሙትን የአቶ ደስታ ሌንዳ ሞን ሽመት አጽድቋል። ምክር ቤቱ በሕግ የበላይነት በጸጥታ በወቅታዊ ሁኔታዎችና በውሳኔ ሕዝብ አፈጻጸም ሂደት ዙሪያ መምከሩንም አፈጉባኤው ለአሜሪካ ድምፅ በሰጡት ቃል ገልጠዋል። የአዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝሩን ይዟል። የሀዋሳ ከተማ ከፍተኛ ፍርድ ቤት ዛሬ በአስቻሎ ችሎት ለመርማሪ ፖሊስ የተሰጠው ጊዜ በቂ መሆኑን በመግለጽ በተመሳሳይ ጉዳይ ላይ የተጠየቀውን የ14 ቀናት ቀጠሮ ውድቅ አድርጓል። ፖሊስ ግን ተጨማሪ ቀጠሮ የጠየቀባቸው ቀሩኝ ያሏቸው ስራዎች የምስክሮችን ቃል መቀበል፣ የሰነድ ማስረጃዎችን ማሰባሰብ፣ የወደሙ ንብረቶችን ግምት ማስመጣትና የተጻፉ ደብዳቤዎችን መልሶ ማሰባሰብ ናቸው። የተጠርጣሪዎች ጠበቆቻቸው በሶስት ዙር ለምርመራ የተሰጠው ቀን በቂ ነው፣ ፖሊስ ሰብስቤ አላጠናቀኩም ያሏቸው ቀሪ ማስረጃዎች ከተጠርጣሪዎች ቁጥጥር ውጭ ያሉ በመንግስትና በተቋማት ዘንድ የሚገኙ ስለሆኑም የዋስትና መብታቸው ተከብሮላቸው በውጭ ሆነው እንዲከታተሉ ሲል ፍርድ ቤቱን ጠይቋል። መርማሪ ፖሊስ በበኩሉ ወንጀሉ ከባድና በቡድን የተፈጸመም የሰው ሕይወት ያለፈበትና በርካታ ንብረት የወደመበት መሆኑን በመጥቀስ ታስረው ምርመራ እንዲደረግባቸው ብሏል። በተጨማሪም የተጠረጠሩባቸው ወንጀሎች ሕገ መንግስታዊ ስርዓት በኃይል መናድና ሌሎችም እስከ 25 ዓመትና በሞት የሚያስቀጡ ወንጀሎች ስለሆኑ በወንጀል ሕግ መሰረት የዋስትና መብት አያሰጣቸውም በማለት ተከራክሯል። ጠበቆች ደግሞ መርማሪ ፖሊስ እያቀረበ ያለው መከራከሪያ የተከሰሱ ግለሰቦችን እንጂ በወንጀል የተጠረጠሩ ደንበኞቻችንን የማይመለከት ነው ብሏል። ግራና ቀኝ የተመለከተው ፍርድ ቤቱ ምርመራ የተደረገባቸው የሚገኙት እሱንም ጨምሮ በታሪኩ ለማመዝገብ ውስጥ ተካተቱ ዘጠኝ ተጠርጣሪዎች እያንዳንዳቸው በሃምሳ ሺህ ብር ዋስ እንዲለቀቁ ወስኗል። ውሳኔውን የማይቀበል ከሆነ መርማሪ ፖሊስ የግባኝ ማለት እንደሚችል ገልጦ ሊመሰረትባቸው ለሚችል ክስም ነሐሴ 14 2011 ዓ ም ቀጠሮ ቆርጧል። በፖሊስ የምርመራ መዝገብ ከተዘረዘሩ የክስ ጭብ ፕሮጀክቶች ውስጥ ህገ መንግስታዊ ስርዓትን በኃይል ለመናድ ማሰር፣ ዜጎችን ማፈናቀል፣ የሰው ህይወት ማጥፋት፣ መሰረተ ልማቶችን ማውደም፣ የግልና የመንግስት ተቋማትን ከጥቅም ውጭ ማድረግና ለግጭት ማነሳሳት የሚሉ ይገኙባቸዋል። በተያያዘ ዜና የዞኑ አስተዳዳሪ የነበሩት አቶ ቃሬ ጫውቻ በሐምሌ 11 2011 ዓ ምት በሐዋሳ ከተማና በስዳማ ዞን ተከስቶ ለብዙሀን ህይወት መጥፋትና ለንብረት ማውደም ምክንያት ሆኗል ከተባለው የጸጥታ መታወቅ ጋር በተያያዘ ከስልጣን መታገላቸውን ተከትሎ አዲስ የዞን አስተዳዳሪ ተሾሟል። የስዳማ ዞን ምክር ቤት አፈ ጉባኤ አቶ ሰለሞን ላለ እንዳሉት ምክር ቤቱ የክልሉም ሆነ የዞኑ ገዢ ፓርቲ የሆነው የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደሄደን ለዞኑ ዋና አስተዳዳሪነት ያቀረበውን አቶ ደስታ ሌዳሞ ሹመት በሙሉ ድምፅ አጽድቋል። አዲሱ የዞኑ ዋና አስተዳዳሪ አቶ ደስታ ሌዳሞ በሰላማ ህዝብ እንደራሴዎች ፊት ቀርበው ቃለ መሃላ ፈጽሟል። የክልሉ ገዢ ፓርቲ አቶ ደስታ ሌዳሞን የዞኑ አስተዳዳሪ እንዲሆን እንዳጭል ለምክር ቤቱ አቅርቧል። ለምክር ቤቱ ባቀረበበት ጊዜ ምክር ቤቱ የህገ ደንቡ በሚለው መሰረት አይቶ ያው በሙሉ ድምፅ በሙሉ ድምፅ ቀጥሎ የዞኑን እንዲያስተዳድር መስማማቱን ገልጾ አጽድቋል። ከዚህ ጎን ለጎን የሰዳማ ክልልነት ጥያቄ ውሳኔ ህዝብ አፈጻጸም በምርጫ ቦርድ በተቀመጠው አቅጣጫና ጊዜ እንዲጠናቀቅ የሚመለከታቸው የመንግስት ስራ ኃላፊዎች፣ የክልሉና የዞኑ ምክር ቤት በቅንጅት እንደሚሰሩ መክሯል ያሉት አፈ ጉባኤው ምክር ቤቱ በወቅታዊ የጸጥታና ህገ መንግስታዊ ስርዓት በማስከበር ዙሪያ መወያየታቸውን ተናግሯል። የጸጥታ ኃይል ብቻ ጸጥታን አይጠብቅም። ስለዚህ የጸጥታው ባለቤት ህዝብ መሆናል። ስለዚህ እኛ ራሳችን መጠበቅ አለብን ለህዝብ አወርነስ መፍጠር አለብን በሚል ነው የተወያየው። ቀደም ሲል የተከሰተውም ሁኔታ ያው በተለይ ከንብረት ጋር ተያይዞ እንዲሁ ንብረት ብቻ አይደለም፣ ዋናው ንብረት ይተካል፣ ነፍስ ጠፍቷል። ነፍስ በመጥፋቱ ምክንያት ያው ሀዘኑን ገልጿል ቤተሰቡንም መደገፍ እንዳለበት ንብረት የጠፋበትንም አካል ንብረቱን በተቻለ መጠን በማዋጣት በመጠየቅ ሀዘን ላይ ያለውንም በመጠየቅ ይህን ንብረቱ የጠፋበትንም ደግሞ የመተካት ስራ አይዟችሁ እኛ ከጎናችሁ አለን የሚለውንም ስራ መስራት አለብን ብሎ እንደ ምክር ቤት የተወሰነ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ እንዲሄድን በክልሉና በሐዋሳ ከተማ አለ ያለውን ስርዓት አልበኝነትና ከገጽታ መታወቅ ጋር ተያይዞ የሲዳማ ዞንና የሐዋሳ ከተማ አስተዳደር እንዲሁም የሀዲያ ዞን የፊት አመራሮችን ከስልጣን ማገዱ ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም